አቶ ጌታሁን የምዕራብ ወለጋ ዞን በአቦ ጋምቤል ወረዳ ቦኒ ቀበሌ ነዋሪ ሲሆኑ ባለፈው ሳምንት ረቡዕ በወረዳቸው ቦኒ ቀበሌና ሌሎችም ስፍራዎች ውስጥ ተፈጠረ በተባለው ጥቃት ምክንያት ተፈናቅለው ወደ አሶሳ ከተሻገሩት ዜጎች መካከል ናቸው። በወረዳቸው በተፈጠረው ግጭትም በርካቶች የገቡበት እንደማይታወቅም ገልጸዋል። አንድ ሺ የሚደርሰው የአካባቢው ነዋሪዎችም ከአምስት ቀናት በፊት ወደ አሶሳ ከተማ የደረሱ ሲሆን በመንገድ ላይም ቁጥራቸው በውል የማይታወቅ ዜጎች መታገታቸውን ጠቁመዋል። ነዋሪነቴ ምዕራብ ወለጋ በአቦ ጋምቤል ወረዳ ቦኒ ቀበሌ ነው። በልዩ ኃይልና በሚኒሻ እየተጠበቅን እስካሁን ድረስ ቆይተን ነበር። አዝመራችንን ካዘመርን በኋላ አሁን አዝመራ በመሰብሰቢያ ጊዜ እህላችን በዱር እንዳለ ንብረታችን በቤት እንዳለ ባላሰብ ነው ባልተጠናቀቅንበት ሰዓት መተው አፈናቀሉ። እዚህ ከገባን ስድስት ቀናችን ነው። ከወር ጀምረን ነው እዚህ ያለን ነው። እዚህ ስንቆይም የተባበረን የአካባቢው ህብረተሰብ ነው እንጂ መቶ ያነጋግረን አካል የለም። ዛሬ ብቻ ነው አደጋ ስጋት ነን ብለው አሁን መዝገባ ጀምረዋል። እዚህ መተዋል። ግን ህብረተሰቡን እናመሰግናለን። የአሷ ከተማን ህዝብ እናመሰግናለን። በጣም ማረጉ ተስፋው ባላለው የመጣሁት ለአቦ ወረዳ ቀበሌ ገበሬ ማህበር ነው የመጣ ነው። ተፈናቅለን ነው እንዳለ ንብረታችንም ጥለን ቤታችን ዝም ብለን ቁልፍ ቁልፍ አድርገን ራቁታችን ነው። ይኸው አሁን ዘመርሰቱ የለበሱ ጠቅላላ ራቁታችን ነው የመጣ ነው። ንብረታችን እንዳለ ሀብታችን እንዳለ አዝማራችን እንዳለ ጥለን መጣ ነው እዚህ መተን ይኸው አካባቢ ህብረተሰብ ነው እየረዳን ያለ እንጂ መንግስት እስካሁን ይሄ ነው ብሎ ያነጋገረ ና ከምዕራብ ወለጋ ዞን በአቦ ገንቤል ወረዳ ሙሜ ድልቢ በተባለ ቀበሌ እንደመጡ የነገሩን አቶ ትእዛዙ አራጌ ና ሌሎችም ባለፈው ማክሰኞ ህዳር 6 2014 ዓ ም በት ቀበሌ በተፈጥሮ ግጭት መፈናቀላቸውን ተናግረዋል። ቀድሞ ከነበሩበት ቀይ ወደ አሶሳ ከሸሹት ውጪም በርካታ አቅመ ደካሞች በስፍራው ጉዳት እንደደረሰባቸውም ጠቁመዋል። ነዋሪውን ምንም አይነት ንብረቱን ሳይዝ ከስፍራው መሸሹንም ተናግረዋል። ቤተሰቦቻቸው የጠፉባቸው ዜጎችም መንግስት ተገቢውን ትኩረት በመስጠት ጉዳት አድራሾች ላይ እርምጃ እንዲወስድም ጠይቀዋል። ስሜ ትእዛዙ አራጌ ይባላለሁኝ። የመጣሁት ከምዕራብ ወለጋ ከባቦ ገንቢል ወረዳ ከሙሜድ ይልቢ ቀበሌ ነው። የተፈናቀልኩትም በሰባት ነው በስድስት ጦርነት በኋላ በ በሰባት ጦርነቱ ዋለ። በሰባት ከሰዓት በኋላ ተቸንፈዋል አሉን። ወጣን፣ ንብረታችን ጥለን። ምንም ያንጠለጠሉ ነገር የለም። እንኳን ንብረት ቀርቶ ስንት ደካማ ሽማግሌዎች እዛ መንደር ላይ አሁን ይገኛሉ። በአካል ቤተሰብ እንኳን ቤተሰብ ቤተሰብ ያለው ራሱ ቀርቷል። በቃ ሰው ንብረት ብቻ አይደለም፣ እነሱም እስካሁን ድረስ በስቃይ ነው ያሉት። ስሜ አስራት ገብረ ህይወት ነው የሚባለው። ከምዕራብ ወለጋ ከሙሜ ዲልቢ ቀበሌ ነው የተፈናቀልኩት መጋቢት 21 12 ከፍትህ ተነርቶብኛል እረኛ የተገሉ ከዚህ አንስቶ ረጋጋለን መፈናቀል ሀገር ይጎዳል፣ መፈናቀል መንግስትን ይጎዳል፣ መፈናቀል እናቶችን ይጎዳል፣ መፈናቀል ብዙ ጣጣ ያመጣል ብለን ንብረቱን ተወርሶ እስከዚህን እስከ ትናንትና ሰባት ድረስ ተቀምጠን ነበር። ተቋቁመን ወረዳው አይዟችሁ እያለን ወረዳው አይዟችሁ እያለን ኖርን። ግን ስናየው መጨረሻ ላይ ጥቅሉን ሽፍታው እየተከተለ በፈሰስ ነው ያባረሩት በአካባቢው ተከሰተ የተባለውን ጥቃት አስመልክቶ ከምዕራብ ወለጋ ዞን ዋና አስተዳዳሪ በስልክ ማብራሪያ ለመጠየቅ ያደረግኩት ጥረት አልተሳካም። የቤኒሻንጉል ጉሙዝ ክልል የአደጋ ስጋት ስራ አመራር ኮሚሽን ኃላፊ አቶ ታረቀይ ታሲሳ በበኩላቸው ከምዕራቡ ወለጋ ዞን የተለያዩ ወረዳዎች ወደ አሶሳ ከተማ የመጡ ከሁለት ሺህ በላይ ዜጎች መኖራቸውን አብራርተዋል። ለአንድ ብቻ ወደ አንድ ሺ ሶስት መቶ አስር ነው የተመዘገቡት። ዛሬም እየተመዘገቡ ነው ያሉት። ዛሬም ቢሆን ስምንት መቶ ሰላሳ ዘጠኝ ሰዎች ተመዝግበዋል። እስካሁን ከሁለት ሺ ሶስት መቶ በላይ እዚህ ተመዝግበዋል። አሁንም ምዝገባ ላይ ናቸው። ነባቦ ገንበል፣ እና ሁሉ ሰል ካሉ ወረዳዎች አሉ። ከዛ ነው የምመጡት ኦልሬዲ መረጃዎችን እያጣራ ነው። መረጃውን ካጣራም በኋላ አሁን የክልሉ መንግስት በአንበዚ ወረዳ ላይ አሁንም በተጨማሪነት እንዲቀመጡ አቅጣጫ ሰጥተዋል። አቅጣጫ ከተሰጠ በኋላ ነው እንግዲህ ምዝገባ ጀምረን ከምዝገባ በኋላ ወደዛ እዛ የሁለት ቢዛፍ ሰኛ ቢሮ የምሰጥ ይሆናል። የቤኒሻንጉል ጉሙዝ ክልል የአደጋ ስጋ ስራ አመራር ኮሚሽን ከዚህ ቀደም በሰጡ ማብራሪያ ከምራ ወለጋ የተለያዩ ወረዳዎች ከአስር ሺህ በላይ ዜጎች ወደ አሶሳ ዞን መሻገራቸውን ገልጸዋል። ከሁለት ሳምንት በፊት ከሶስት ሺህ በላይ ዜጎች ደግሞ ከዞኑ ቤጊ እና ቆንዳላ ከተባሉ ወረዳዎች መፈናቀላቸውን ኮሚሽኑ አስታውቀዋል። ለዲ ደብሊው ዘገባ ነጋሳ ደሳለኝ ከአሶሳ